ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሐሙስ መስከረም 1 2007 ዓ ም ክብራትና ክብራን አድማጮቻችን፣ እንኳን ከዘመነ ማርቆስ ወደ ዘመነ ሉቃስ በሰላም አሸጋገራችሁ። በአዲስ ዓመት ልዩ ዝግጅታችን የእንቁጣጣሽ በዓል አከባበርን የዘመን ቆጠራና የባህልና ሃይማኖታዊ መሠረቶችን እንቃኛለን። ዛሬ እንደ አውሮፓውያን ዘመን አቆጣጠር መስከረም 11 2001 ዓ ምት በዩናይት ስቴትስ የደረሰው የአሸባሪዎች ጥቃት 13ኛ ዓመት በሚታሰብበት በአንጻሩ ራሱን እስላማዊ ግዛት ብሎ በሚጠራው አዲስ አሸባሪ ቡድን የደቀነው የሽብር ስጋት እያነጋገረ ነው። በእነኝህም ርዕሶች ላይ ዘገባዎች አሉን። ከልዩ ዝግጅታችን ጋር አስተናጋጃችሁ አሉ አከበደ ነኝ። ሀይሉ ታምራት ፕሮግራሙን ይመራልናል። ወድር የስልገስ ለቴክኒክ ምህንድስናው ተሰይሟል። አሁን ለቀዳሚው የሰዓቱ የዓለም ዜና ቆንጅ ይታየ ጤና ያስጥልኝ። እንደምናመሻችሁ። ለአዲሱ አመት እንኳን አደረሳችሁ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በኢራቅና በሶሪያ እስላማዊ መንግስት ነኝ የሚለውን ታጣቂና ጽንፈኛ ቡድን እመታለሁ ያሉበትን የአየር ድብደባቸውን ወደ ሶሪያ ማስፋትን ጨምሮ ባለ አራት ደረጃ ስልት ይፋ አድርገዋል። ፕሬዚደንቱ በቴሌቪዥን ባደረጉትና የሀገሪቱ ጣቢያዎች በቀጥታ ባስተላለፉት ንግግራቸው ኢስላሚክ ስቴት ወይም እስላማዊ ግዛት ድርጅት ዛሬ እጅግ አሳሳቢው የዓለም ስጋት ነው ብለዋል። በሌላ በኩል ደግሞ ከፕሬዝደንቱ ንግግር ጥቂት ቀደም ብሎ በአሜሪካ እንደራሴዎች መካከል የተጫረው ንግግር በዓለም አቀፉ የሽብር ፈጠራ ዘመን የአሜሪካ ጦር ሚና ምን ሊሆን እንደሚችል የቆየውን ጭቅጭቅ አድሶታል። በመደበኛ ፕሮግራማችን ላይ የዚህን ዜና ዝርዝር በአብይ ርዕሳችን ይዘነዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪም የእስላማዊ ግዛት ነውጠኞችን በኅብረት ለመውጋት ከአረብ ሀገሮች ድጋፍ ለማሰባሰብ ዛሬ ወደ ሳውዲ አረቢያ ተጉዘዋል። ሚኒስትሩ ወደዚያ የተጓዙት ፕሬዚደንት ባራክ ኦባማ ጽንፈኞቹን ሶሪያም ጭምር የገቡበት ገብተን እናሳድዳቸዋለን ሲሉ ትናንት ረቡዕ ያሰሙትን ንግግር ተከትሎ ነው። ዛሬ ሐሙስ ጀዳ የገቡት ሚስተር ኬሪ ከበርካታ ቁልፍ የሆኑ የአረብ ሀገሮችን እና የከቱርክ ባለስልጣናት ጋር ይነጋግራሉ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በዛሬ ሐሙስ የመስከረም አንዱ የሽብርተኛ ጥቃት አስራ ሶስተኛ ዓመት ሁለት መታሰቢያ ዝግጅቶች ላይ እየተካፈሉ ናቸው። ሚስተር ኦባማ ከቀዳማዊት እመቤት ሚሼል ኦባማና ከምክትል ፕሬዚደንት ጆ ባይደን ጋር ሆነው የመጀመሪያውን አውሮፕላን የጠለፉት ሽብርተኞች ከኒውዮርኩ የዓለም የንግድ ማዕከል ከሰሜኑ ህንጻ ጋር የሚጋጩበት በዚያው ሰዓት በዋይት ሀውስ መስክ ላይ የተደረገ የህሊና ጸሎት መርተዋል። ይህ በዚህ እንዳለ በኒውዮርክ የመስከረም አንድ ጥቃት መታሰቢያ በየዓመቱ እንደሚደረገው ወደ ሶስት ሺህ የሚሆኑት ሰለባዎች ቤተሰቦች የሰለባዎቹን ስም እየጠሩ የታሰበበት ስነ ስርዓት ተካሂደዋል። የሱዳን የማስታወቂያ ሚኒስትር አህመድ ቢላል መንግስታቸው ከተቃዋሚው የሱዳን አብዮታዊ ግንባር ጋር የሰላም ስምምነት ከተፈራረመ በኋላ ሀገራቸው ለሰላም ዝግጁ መሆኗን ተናግረዋል። በዚህም ላይ በመደበኛው ዝግጅታችን ዝርዝር ዘገባ ይኖረናል። ደቡብ አፍሪቃ ውስጥ የፍቅር ጓደኛውን ሪቫ ስቲንካምፕን በመግደል የተከሰሰው አትሌት ኦስካር ፒስቶሪየስን ዳኛዋ ከተመሰረቱበት ሆን ብሎ የመግደል ከሁሉም ክሶች ነጻ ብለውታል። ነገር ግን ሆን ብሎ አስቦበት ሳይሆን በመግደል ወንጀል ሊበየንበት እንደሚችል ዳኛዋ ካስታወቁ በኋላ ይፋ ብይን ሳይሰጡ ሂደቱን ለነገ አርብ ቀጥረው አሰናብተዋል። አቃቤ ሕጎች ፒስቶሪየስ ግድያውን የፈጸመው ሆን ብሎ መሆኑን በማስረጃ ሊያረጋግጡ አልቻሉም ያሉት ዳኛዋ ቶኮዚሌ ማሲፔ ምናልባት የሚገባው ለተከሳሹ የሚገባው ብይን አስቦበት ሳይሆን የመግደል ወንጀል የሚለው ሊሆን ይችላል ብለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅት ታየን ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ካለ የሰዓቱ የዓለም ዜና ዝርዝር ጋር እንደምትመለስ አስታውሳለሁ። ክቡራትና ክቡራን አድማጮች ለአዲሱ ዓመት 2007 ዓ ም በድጋሚ እንኳን በሰላም አደረሳችሁ። አሁን የዕለቱን አብሬስ እናስቀድም የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በኢራቅና በሶሪያ እስላማዊ መንግስት ነኝ የሚለውን ታጣቂና ጽንፈኛ ቡድን እመታለሁ ያሉበትን የአየር ድብደባቸውን ወደ ሶሪያ ማስፋትን ጨምሮ ባለ አራት ደረጃ ስልት ይፋ አድርገዋል። ፕሬዚዳንቱ በቴሌቪዥን ባደረጉት የአገሪቱ ጣቢያዎች በቀጥታ ባስተላለፉት በዚህ ንግግራቸው እስላማዊ መንግስት ዛሬ እጅግ አሳሳቢው የዓለም ስጋት ነው ብለዋል። በሌላ በኩል ደግሞ ከፕሬዚዳንቱ ንግግር ጥቂት ቀደም ብሎ በአሜሪካ ንደራሴዎች መካከል የተጫረው ንግግር በዓለም አቀፉ የሽብር ፈጠራ ዘመን የአሜሪካ ጦር ሚና ምን ሊሆን እንደሚችል የቆየውን ጭቅጭቅም አድሶታል። ሉዊስ ራሚሬዝ ከዋይት ሀውስ፣ ማይክል ቦማን ከኮንግሬስ የላኳቸውን ሪፖርቶች ሰለሞን አባተ ሁለቱንም አጣምሮ ለቢሯችን እንዲህ አዘጋጅቶታል የፕሬዚዳንት ባራክ ኦባማ የትናንት ምሽት ንግግር እንዲህ እንግዲህ አዲስ የአሜሪካ የረዥም የጦር ጉዞ መጀመሪያ ምልክት ነው የሚል እምነታቸውን የተናገሩ ተንታኞች አሉ አሜሪካ እስላማዊ መንግስት ነኝ በሚለው ኃይል ላይ የምትከፍተው በኢራቅና በሶሪያ ወይም የሶሪያና ሌቫንቶች እስላማዊ መንግስት ነኝ የሚለው በምህጻር አይሲስ ወይም አይሲል እየተባለ የሚጠራው ጽንፈኛና ጦረኛ ቡድን የዘመኑ የዓለም ሁሉ ስጋት ነው ሲሉ ነው ፕሬዚደንቱ በስትራቴጂ ንግግራቸው ላይ የፈረጁት We will hunt down terrorists who threaten our country wherever they are. That means I will not hesitate to take action against ISIL in Syria as well as Iraq. This is a core principle of my ኢስላሚክ ስቴት ወይም እስላማዊ መንግሥት ሙስሊምም አይደለም መንግሥትም አይደለም ብለዋል ፕሬዚደንት ኦባማ። በንጹሐን ሰዎች ላይ ግድያ የሚያካሂድ አንድም ሃይማኖት የለም፣ ደግሞም ከአይሲል ሰለባዎች እጅግ ስፋት ባለው ሁኔታ የሚበዙት ሙስሊሞች ናቸው ብለዋል ፕሬዚደንቱ። አይሲል በእውኑ መንግሥት ሳይሆን ቀደም ሲል ኢራቅ ውስጥ የአልቃይዳ ግብረ አበር የነበረ ነው የተፈጠረለትን የሃይማኖት ጎራ የለየ መናቆርና የሶሪያን ጦርነት አጋጣሚ ተጠቅሞ ኢራቅና ሶሪያ ውስጥ መሬት መቆጣጠር ችሏል። እውቅና የሰጠው አንድም መንግሥት የለም ወይም አሸንፎ እየገዛቸው ያሉት ሕዝቦችም አልሰጡትም ብለዋል ፕሬዚደንቱ። የጠራና ቀላል የሆነው ጉዳይ አይሲል መንገዱ ላይ የሚቆም ሁሉ የሚገድል የሽብር ቡድን ነው ብለዋል። ፕሬዚደንቱ ለመጀመሪያ ጊዜ ያወጡት የአይሲስን ተዋጊዎች አዳክመን በሂደትም እንደመሰስበታለን ያሉት ሶሪያ ውስጥ የአየር ድብደባዎችን ማካሄድንና አሁን ኢራቅ ውስጥ እየተካሄደ ያለውን ድብደባ ማጠናከርን የጨመረ ባለ አራት ደረጃ ስትራቴጂ ዩናይትድ ስቴትስና አጋሮቿ በጋራ የሚከተሉት መሆኑን አሳውቀዋል። ኢራቅ ውስጥ የተጀመረው የአየር ዘመቻ እንደሚቀጥል የተናገሩት ፕሬዚደንት ኦባማ ለኢራቅና ለኩርድ ኃይሎች የስልጠና የስለላና የትጥቅና መሳሪያ ድጋፍ የሚሰጡ ወታደሮች በተጨማሪነት እንደሚልኩ ተናግረዋል። 475 ተጨማሪ ወታደሮችን ወደ ኢራቅ እንልካለን። ቀደም ሲል እንደገለጥኩት እነዚህ የአሜሪካ ኃይሎች በምድር ውጊያ ላይ አይሰለፉም። ኢራቅ ውስጥ ወደ ሌላ የምድር ላይ ጦርነት አንተመወሰን አንዘፈቅም። ይሄ የእኛ የብቻችን ጦርነት አይደለም፣ አሉ ፕሬዚደንት ኦባማ። የአሜሪካ ጉልበት ወሳኝ ልዩነት ሊያመጣ ይችላል። ነገር ግን ኢራቃውያን ለራሳቸው ማድረግ የሚገባቸውን እኛ ልናደርግላቸው አንችልም። የአካባቢያቸውን ደህንነት በመጠበቅ በኩልም አረብ አጋሮቻችንን እኛ ልንተካ አንችልም። ለዚህ ነው የዩናይትድ ስቴትስ ተጨማሪ እንቅስቃሴ ኢራቃውያንን አሳታፊ መንግሥት በመመስረታቸው ጉዳይ ላይ ይመረኮዛል ብዬ ስጎተጉት የቆየሁት። አሁን ሰሞኑን ያንን አይነት መንግሥት መስርተዋል። እናም በዚህ ምሽት አዲስ የእራቅ መንግስት ባለበት ሁኔታ በውጭ ካሉ አጋሮቻችንና በሀገር ቤትም ከተወካዮች ምክር ቤቱ ጋር መክሬስ አበቃ። አሜሪካ ይህንን የሽብር ስጋት ለመቀልበስና ለማባረር መሰረተ ሰፊውን ጥምረት እንደምትመራ ማወጅ እችላለሁ ብለዋል። በዩናይትድ ስቴትስ የሚመራው ጥምረት የውጭ ተዋጊዎች ወደ እስላማዊ መንግስት እንዳይገቡ በመከላከልና በታጣቂዎቹ ምክንያት ለተፈናቀሉት ሰብአዊ እርዳታ በመስጠት ጸረ ሽብር ስራውን እንደሚያጠናክርና እንደሚያሳድግ አመልክተዋል። ፕሬዚደንቱ አክለውም ዩናይትድ ስቴትስ ጽናት ያለውንና የማይታጠፈውን ጥረቷን የእስላማዊ መንግስት ጽንፈኞችን ካሉበት ሁሉ ለማጥፋት የአየር ኃይሏን እየተጠቀመችና ምድር ላይም ላሉት የ አጋሮቻችን ኃይሎች ድጋፍ እየሰጠች ትመራለች ብለዋል። ለዩናይትድ ስቴትስ ስጋት የሚደቅኑ ሽብርተኞችን የምንና ሶሪያ ውስጥ እያሳደዱ የማጥፋት ስትራቴጂ ለአመታት የቀጠለ ሥራ ነው ያሉት ፕሬዚደንት ኦባማ አሜሪካ ወታደሮቿን በውጭ ሀገር መሬት ላይ በሚካሄድ ጦርነት ውስጥ አታስገባም። ይሁን እንጂ ቁልፍ ጥቅሞቿ ላይ አደጋ በሚጥል ማንም ላይ ኃይሏን ትጠቀማለች ብለዋል። የኢስላሚክ ስቴትን ስጋት ለመቆጣጠር መውሰድ ለሚፈልጉት እርምጃ ሥልጣንና ኃይሉ እንዳላቸው ገልጸው፣ ይሁን እንጂ አሜሪካውያን አንድ መሆናችንን ለዓለም ለማሳየት የተወካዮች ምክር ቤቱን ቢደግፈኝ በጸጋ የዋለሁ ብለዋል። ዩናይትድ ስቴትስ በሽብር ፈጠራ ላይ ለሚካሄደው ትግል መሪ መሆኗን ጠቁመዋል። ፕሬዚደንቱ በዚህ ያልተረጋጋ ዓለም በውጭ የአሜሪካ አመራር በብቸኝነት የማይቋረጥ ነው፣ ለመምራትም ያለብንን ኃላፊነት በጸጋ እንቀበለዋለን ብለዋል። ፕሬዚደንቱ በንግግራቸው አሜሪካ ላይ የሽብር ጥቃት የተፈጸመባት 13ተኛ ዓመት መታሰቢያ ዋዜማ መሆኑን የጠቆሙት ጠቁመው በአሜሪካ ምድር ላይ ከኢስላሚክ ስቴት ያጠላ ተለይቶ የሚታይ ስጋት እንደሌለ፣ ነገር ግን በውጭ ባሉ አሜሪካውያንና የዩናይትድ ስቴትስ አጋሮች ላይ እየተካሄደ ያለ አደጋ የደቀነ መሆኑን አስታውቀዋል። ፕሬዚደንት ኦባማ በንግግራቸው ውስጥ የጊዜ ሰሌዳ አለማስቀመጣቸው አንዳንድ ተንታኞችን ዘመቻው ምናልባት ለዓመታት የሚዘልቅ ሳይሆን እንደማይቀር እንዲገምቱ ገፋፍቷቸዋል። በሌላ በኩል ደግሞ ፕሬዚደንቱ ይህንን ንግግራቸውን ለማድረግ እየተዘጋጁ በነበረበት ሰዓት የሕግ መወሰኛ ምክር ቤቱ የአብላጫዎቹ መሪ የሆኑት ዴሞክራት እንደራሴ ሃሪ ሪድ ባልደረቦቻቸው የሚስተር ኦባማን ንግግር ቀድመው ወደ መፈረጅ እንዳይገቡ ጠይቀዋል። ፕሬዚዳንቱ የሚሉትን በትዕግስት ብንሰማ አይሻልም? ለአገሪቱ፣ ለዜጎቻችን እንዲናገሩ እቅዳቸውን እንዲያሳዩን እድል እንስጣቸው። እንደ ራሴዎቹ ብዙ አሜሪካውያን በጦርነት የተሰላችሁ መሆናቸውን፣ ነገር ግን የእስላማዊ መንግስት አክራሪ ጉዳይ ነገር ግን የእስላማዊ መንግስት አክራሪዎች ጉዳይ ደግሞ ያነቃቸው መሆኑን እየተከታተሉ ያሉት በብርቱ አትኩሮት ነው። ሪፐብሊካኑ ሴናተር ቴድ ክሩዝ ወንዶችና ሴቶች ልጆቻችንን ወደ ራቁ አገሮች ልከን እንዲሞቱ ሰልችቶናል። ኢራቅ ውስጥ የተራዘመ ቆይታ እንዲኖረን ማንም አይፈልግም። ይሁን እንጂ በተመሳሳይ ጊዜ አሜሪካውያን ብሔራዊ ደህንነታቸውን ለመከላከልና የወገኖቻቸውን ሕይወት ለመጠበቅ ወደ ኋላ ይላሉ ብዬ ቅንጣት አልጠራጠርም። የሕግ መወሰኛ ምክር ቤቱ የአናሳዎቹ መሪ ሚች ማኮኔል ደግሞ የፕሬዚደንቱ የትምህርት ክፍል ውስጥ ገብተው እንደሚያስረዱ ሳይሆን የተጨበጠ የተግባር እቅድ እንዲያሳዩን እንፈልጋለን ብለው ነበር። በተጨማሪም ፕሬዚደንቱ ከውጊያ ቀጠናዎች ለመውጣት እጅግ ፈጣን እንደነበሩ የከፋውን ስጋት ለመገንዘብ ግን በጣም ማዝገማቸውን በመጥቀስ ወቅሰዋል። ፕሬዚዳንቱ አመንቺ አይነት ጠቅላይ አዛዥ ናቸው። ብሔራዊ ደህንነታችንን የሚፈታተን ብዙ ነገር ተፈጽሟል። ነገር ግን በሚያሳዝን ሁኔታ ፕሬዚዳንቱ በሁኔታዎቹ መሰረት ላይ አልተንቀሳቀሱም። ኢራቅ ውስጥ ምናልባትም እስላማዊ መንግስት መንስራፋትን ሊከላከል ይችል የነበረ ቀሪ ጦር በመተው ጉዳዩ ላይ ጉዳዩ ላይ የኃይሎቹን መገኘት ሁኔታ ይመለከት በነበረው ድርድር ወቅት በአግባቡ አልሰራንም። ልክ ያልሆነ ውጤት ይዘን ወጣን። ዴሞክራቱ ሃሪ ሪድ ግን ዩናይትድ ስቴትስ በአውሮፓ አቆጣጠር በ2003ቱ የኢራቅ ወረራ እጅግ የሚያም ትምህርት ቀስማለች ሲሉ የማኮኔልን ወቀሳ አጣጥለዋል። ያ ታሪክ ሊደገም አይገባውም ብለዋል። እንዲሁ አይነት መልእክት ደግሞ ከሴኔቱ የወታደራዊ አገልግሎች ኮሚቴ ሊቀመንበር ከዴሞክራቱ እንደራሴ ካርል ሌቪን ተሰምቷል። ፕሬዚደንት ሪ ሪ ኤቨሪ ኤፈርት ሊድ ብሮድ ቤስ ኮሊሽን ፕሬዚዳንቱና የውጭ ጉዳይ ሚኒስትር ኬሪ መሰረተ ሰፊ የሆነ ጥምረት ለመምራት ማድረግ የሚችሉትን ጥረት ሁሉ እያደረጉ ነው። ይህም ምዕራቡ ብቻውን የሚፈልጥና የሚቆርጥበትን ኢራቅን በወረርን ጊዜ ይዘን የነበረውን የመሰለ የተሳሳተ አካሄድ መዘዞች ያስወግድልናል። እንደ ማንኛውም ሌላ ፕሬዚዳንት ሁሉ እኒህም ፕሬዚዳንት ያለ ተወካዮች ምክር ቤት ፍቃድ መፍትሄ ይሆናል ብለው የሚያስቡትን እርምጃ የመውሰድ ስልጣን ያላቸው ቢሆንም የሁለቱንም ፓርቲዎች ድጋፍ በጸጋ ይቀበሉታል። አንዳንድ ሴናተሮች ደግሞ አሜሪካ ወደ ማንኛውም አይነት የተራዘመ ወታደራዊ ዘመቻ ከመግባቷ በፊት የተወካዮች ምክር ቤቱን ይሁንታ ማግኘት አስፈላጊዋ ነው ሲሉ ይከራከራሉ። ይህ ክርክር ፕሬዚደንቱ የአይሲል አያያዝ ስትራቴጂ ንግግራቸውን ካደረጉ በኋላም እንደቀጠለ ነው። ሰለሞን አባተን በትላንቱ የዩናይት ስቴትስ ፕሬዚዳንት ባራክ ኦባማ ንግግር ላይ ለአተኮረ ዘገባው አመሰግናለሁ። አድማጮች ተከታዩም ዘገባችን በተቀራራቢ ርዕስ ላይ ያተኩራል። አሜሪካውያን የመስከረም አንዱን ጥቃት 13ኛ ዓመት በዛሬው ለት አስበው ሲውሉ በአንጻሩ ደግሞ ሌላ የሽብር ቡድን እንቅስቃሴዎች ስጋት ላይ ጥሏቸዋል። በኢራቅና ሶሪያ የእስልምና መንግስት መሰረት አለው በማለት ወታደራዊ ዘመቻ በማካሄድ ላይ የሚገኘው በእንግሊዝኛው ምህጻር ቃል አይኤስአኤስ ወይም አይኤስአኤል በአውሮፓና አሜሪካ ጥቃት ሊያደርስ ይችል ይሆን የሚል ስጋት ደቅኗል። የአሜሪካ ድምጿ አይሻ ታንዚም ያቀናበረችውን ዘገባ ሄኖክ ሰማግዜት ሰማግዜር እንዲህ ያቀርበዋል። በሰሜን ምስራቋ የዩናይትድ ስቴትስ ግዛት ኒው ሃምፕሽር የመስከረም አንዱን ጥቃት ተከትሎ በፍጥነት ለወገን እርዳታ የቆሙ ዜጎቻቸውን አሜሪካውያን አስበዋል። የመስከረም አንዱ ጥቃት መታሰቢያ ዘንድሮ የተለየ ድባብ የታየበትም ሆኗል። በኢራቅና ሶሪያ ወታደራዊ ድልም በመቀዳጀት ላይ የሚገኘው አይስስ ወይም አይስል ሊደቅ ነው የሚችለው የሽብር ስጋትና ጥቃት የመፈጸም አቅሙ አሳሳቢ ሆኗል ከ20 በላይ የሚሆኑ አውሮፓውያንና አሜሪካውያንም ጭምር የዚህን ድርጅት ግስጋሴ ለማገዝ አሸባሪ ቡድኑን ተቀላቅለዋል ሁኔታው እነዚህ ታጣቂዎች ወደ አውሮፓና አሜሪካ ተመልሰው በመግባት የሽብር ጥቃት ሊሰነዝሩ ይችላሉ የሚለውን ስጋት በእጅጉ ያጠናከረ ሆኗል ብሪታንያ በተለይ የደህንነት ጥበቃዋን አጠናክራለች። አሁን ባሉ ሁኔታዎች ጥቃት ይሰነዘራል የሚል መረጃ ባይኖርም አይፈጠርም ብሎ ማሰብ ግን እንደማይቻል በማመን ጥንቃቄ ላይ ናቸው። የብሪታንያ የሀገር ውስጥ ጉዳይ ሚኒስትር ቴሬሰ ሜይ በውጭ ሀገር የሚዋጉ ብሪታንያና የአውሮፓ ፓስፖርት ያላቸው ሰዎችን ጉዳይ አስመልክቶ እንዲህ ብለዋል። ዘ ኢንክሪዝ ኢን ዘ ትሬት ሌቭል ኢዝ ሪሌትድ ቱ ዴቨሎፕመንትስ ኢን ሲሪያ ኤንድ ኢራቅ። በሶሪያ ና በኢራቅ የሚታዩ ሁኔታዎችን ተከትሎ የደህንነት ጥበቃችን እንዲጠናከር ተደርጓል በዚያ አሸባሪ ድርጅቶች በምዕራባውያን ላይ ጥቃት ለማድረስ በመሰናዳት ላይ ናቸው የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት አንዳንድ የተናጠል ስጋቶች እንዳሉ እንደሚያውቅ ይገልጻል የመስከረም አንዱ ጥቃት በሚታሰብበት እለት ሁከት መፍጠር ለአሸባሪዎች ፕሮፓጋንዳ ምቹ መሆኑን ተንታኞች ያስረዳሉ ከሁለት ዓመት በፊት የመስከረም አንዱ ጥቃት ሲታሰብ በበንገዚ ሊቢያ አራት አሜሪካውያን የተገደሉበት የኤምባሲ የሽብር ጥቃትም ተፈጽሟል። በዚህ ጥቃት የዩናይትድ ስቴትስ አምባሳደር ክሪስ ስቲቨንስ መገደላቸውም ይታወሳል። በፖቶማክ ተቋም የሽብር ጥናቶች መርሃ ግብር አስተባባሪ ፕሮፌሰር ዮና አሌክዛንደር በዩናይትድ ስቴትስ ላይ የዓለም አቀፍ ሽብር ስጋቶች ተጠናክረዋል ይላሉ። ፎር ኤግዛምፕል ዋን ኦፍ ዘ አፊሊየትስ ኦፍ አል ቃይዳ ኢን ሶማሊያ ዘ አልሸባብ ለምሳሌ ያህል ከአልቃይዳ ጋር ግንኙነት ያለው የሶማሊያው ነውጠኛ ቡድን አልሸባብ በአሜሪካ ላይ ዛቻ አስተላልፏል። በዩናይትድ ስቴትስ ላይ ጥቃት እንሰነዝራለን ሲሉ በኢራቅና አፍጋኒስታን ካለው ስጋት ጋር ሲዳመር ሁሉን ያጠናክራል። የሽብር እንቅስቃሴዎችን የሚያጠኑ ባለሙያዎች አልሸባብና አይሰስ ወይም አይሰል አሜሪካውያንና አውሮፓውያን አባላት ስላሉት ጥቃት የመፈጸም አቅማቸው ቸል ሊባል አይገባም በማለት ያሳስባሉ። ካትሪን ዚመር የአሜሪካ ኢንተርፕራይዝ ተቋም ተንታኝ ናቸው። በተለይ በአረብ ሰርጥ የአልቃይዳ ክንፍ በቀላሉ በፍተሻ የማይገኙ ፈንጂዎችን ለመስራት መቻሉን ያስጠነቅቃሉ። በአረብ ሰርጥ የአልቃይዳ ክንፍ ኤኪዌፒ ወደ ዩናይትድ ስቴትስ የላከው ፈንጂ በውስጥ ሱሪ ውስጥ ተደብቆ የሚገባ ነበር። በአውሮፓ በኩል በፍተሻ ሳይገኝ ወደ ዩናይትድ ስቴትስ ለመግባት ችሏል። በአሁኑ ወቅት ዩናይትድ ስቴትስ የጸጥታ ጥበቃዋን አጠናክራለች። ጥቃት እንደማይፈጸም ባለስልጣናት ማስተማመኛም በመስጠት ላይ ናቸው። ሆኖም በሶሪያ በጦርነት የተሰማሩ ዜጎቻቸው ማንነት በማጣራት ላይ ናቸው። ክቡራትና ክቡራን አድማጮች፣ ሐሙስ መስከረም 1 2018 ዓ.ም። በድጋሚ እንኳን ከዘመነ ማርቆስ ወደ ዘመነ ሉቃስ በሰላም አደረሳችሁ በሰላም አሸጋገራችሁ። በአዲስ አመት ልዩ ዝግጅታችን የእንቁጣጣሽ በዓል አከባበር፣ የዘመን ቁጠራና የባህልና ሃይማኖታዊ መሠረቶችን እስከ ምሽቱ አንድ ሰዓት ተኩል በሚዘልቀው ዝግጅታችን እንቃኛለን። ዜማውን እናስከትል። ክብራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አንድ ሰዓት ተኩል ይቀጥላል። ቀደም ብዬ በመግቢያ እንደጠቆምኩት በአዲስ አመት ልዩ ዝግጅታችን የእንቁጣጣሽን በዓል አከባበር የባህላዊና ሃይማኖታዊ መሠረቶችን እንቃኛለን። የመንፈሳዊ ትምህርቶችና የቅኔ መምህር የሆኑ እንግዳ ጋብዣለሁ። ወደዚያው ነው የምናልፈው። መጋቤ ሀዲስ እሸቱ አለማየሁ እንኳን ለአዲሱ ዓመት ሁለት ሺ ሰባት በሰላም አደረሰው። እንኳን አብሮ አደረሰን። ይህንን ፕሮግራም ለሚያዳምጡ ሁሉ እንኳን ለአዲሱ ዓመት በሰላም አደረሳችሁ፣ ላለውኝ መጋቤ ሀዲስ ወደ እንቁጣጣሽ ወጋችን ከመግባታችን በፊት መጋቤ ሀዲስ እሸቱ አለማየሁ ነው የሚለው እና ይመስለኛል፣ መጋቤ ሀዲስ የቤተ ክርስቲያን መጠሪያ ነው የሀላፊነት ምን ማለት ነው? እስኪ ያስተዋውቀ ነው ከማዕረግ ስሞች በእውቀት ከሚገኙ ሰውየው ያወቀውን እውቀት ለመግለጫ ከሚሰጡ ስሞች መካከል አንዱ ነው። እንግዲህ በቤተ ክርስቲያናችን አራት ጉባኤያት አሉ። ብሉይ ኪዳን፣ ሐዲስ ኪዳን፣ መጻሕፍተ ሊቃውንት እና መጻሕፍተ መነኮሳት አሉ። እነዚህ እንግዲህ ብሉይ ኪዳን የተማረው መጋቢ ብሉይ ይባላል። ሐዲስ ኪዳን ያወቀው ሐዲስ ኪዳን ይባላል። መጻሕፍተ ሊቃውንት እና መጻሕፍተ መነኮሳት የተማረ ደግሞ ሰባኪ ማለት አይደለም። ቁጭ ብሎ ወንበር ተክሎ ትርጓሜ ተርጉም ስጥር አመስጥሮ አብራርቶ መናገር ለሚችል የሚሰጥ ስያሜ ነው። ይህን ነገር አውቋል ተብሎ የሚሰጥ የስያሜ ነው። በጣም ጥሩ። ለአድማጮችም ግልጽ እንዲሆን ነው ዋና መጠሪያ ስሞ እሸቱ አለማየህ ነው ማለት ነው። እሸቱ አለማየ ይሄኛው እንኳ ብዙ ለእኛ የሚመጠን አለ እንደው እንዳይጠፋ እናንተ ላይ ተንጠልጦ የቆየሎ ጽፎብን ነው እንጂ ለደረጃችን መጣኝ አይደለም። ብዙ ሊቃውንት የተጠሩበት ነው። ብዙ ሙራኝ የተጠሩበት ነው። እንዳልኩ ስያሜው እንዳይጠፋ ያህል እናንተ ላይ ተለጥፎ ይቆይ ተብለን ነው። ትህትናው እንግዲህ የእርሶን ባህሪ የእርሶን ጠባይ ማሳየት ነው። በድጋሚ አመሰግናለሁ። እንኳን ለአዲሱ ዓመት አደረሶት። ዛሬ የእንቁጣጣሽ ወግ ነው የምናወጋውና እስኪ እንቁጣጣሽ ራሱ ምን ማለት ነው? መሰረቱን በከፊል ሃይማኖታዊ ይዘትም ያለው ስለሆነ በተለይ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋርም የሚያያዝ ስለሆነ እንቁጣጣሽ ስንል ምን ማለታችን ነው? ባህሉ እንግዲህ ብዙ ምሁራን የተለያየ አስተያየት ሰጥተዋል፣ የተለያየ ጽሁፍ ጽሁፏል። እንግዲህ ታሪክ እንደምታውቀው ለተለያየ አስተያየት የተጋለጠ ነው። ብዙ ጊዜ ስለሚያሳልፍ፣ በተለያየ ትውልድ ውስጥ ስለሚያልፍ፣ በተለያየ ማህበረሰብና አስተሳሰቡ ውስጥ ስለሚያልፍ ለተለያየ አስተያየቶች፣ ለተለያዩ ግምቶች የተጋለጠ ነው። እንግዲህ ብዙዎቹ ምሁራን የተናገሩትን ደግመን ከመናገር ያለፈ ሌላ የምናመጣው ነገር የለምና እንግዲህ እንቁጣጣሽ በሁለት መንገድ ተርጉመውታል ሊቃውንቱ አንደኛው የንግስተ ሳባ የሀገራችን ንግስት ሳባ ሰሎሞን ዘንድ በሄደች ጊዜ እሷ ከዚህ እጅ መንዣ ይዛለ ሄዳ ነበረ። እሱ ደግሞ ከዛ እንቁ ለጣጣሽ ይህ ለጉዞች ለስንቅሽ ይሁንሽ ብሎ ለጣጣሽ ለምትፈልጊው ነገር ጣጣ እንግዲህ ታውቀዋለህ፣ በሀገራችን ለጣጣሽ፣ ለወጪሽ፣ ለአጠቃላይ ለጉዞች ለስንቅሽ ይሁንሽ ብሎ ወርቅ ስለሰጣት እንቁ ለጣጣሽ ተብሏል ብሏል ሊቃውንቱ። እንደገና ደግሞ እንቁጣጣሽ ደግሞ እንደገና ውበት ጌጥ ምንጣፍ ምድሪቱ ያጌጠችበት የተሸለመችበት አበባውን ይህን አደይ አበባውን በተለይ የሀገራችን የዘመን አቆጣጠርና የዘመን መለወጫ የምናከብርበት የአየር ጠቢያውን የአየር ንብረቱን ጭምር መሰረት ያደረገ ነውና አራቱ ክፍላተ ዘመን የምንላቸው ሀጋይ ወይም በጋ ክረምት ጸደይና መጸው እነዚህ የሚፈራረቁባቸው ወቅቶች በየመግቢያ በየመግቢያቸው እየራሳቸው ስያሜ ያላቸው እና ይሄ ከሰኔ ሀያ ስድስት እስከ መስከረም ሀያ አምስት ድረስ ያለው ዘመነ ክረምት ነው። ወርሃ ማይ፣ ውሀ በብዛት የሚበዛበት ወቅት ማለት ነው። ግን ይሄኛው ከመስከ ከነሀሴ መጨረሻ ላይ ቦሄ ከኋላ የለም ክረምት በዶሮ ከጩ የለም ሌሊት እንደሚባለው ክረምቱ የሚያጠግግ የሚነጥፍበት፣ ጭቃው የሚወገድበት፣ ፀሀይ የምትወጣበት፣ ብርዱ የሚወግ፣ ውሃው የሚጠራበት አበባው ከጭቃ ነጽቶ ከጉም ነጽቶ ከተለያየ ነገር ነጽቶ ፈክቶ የሚታይበት ወቅት ስለሆነ እንቁለጣጠሽ ለምድሪቱ ውበት፣ ለምድሪቱ ጌጥ ነው ብለው ይህን አስተያየት ሰጥተዋል ሊቃውንቱ። ሌላው ደግሞ በተለይ ወደ ሰሜን አካባቢ ልጃገረዶቹ ግጫ እንግጫ እየነጩ ያን እየሰሩ የሚያከብሩት በዓል ስለሆነ ነው ብለው ሊቃውንት አስተያየት ሰጥተዋል። መልካም እንግዲህ፣ ሁለቱንም ትርጓሚዎች ወይም አመጣጡን ጨምሮ አስረድተውናል መጋቢ ሐዲስ። የመጀመሪያው የአዲሱ ዓመት የመጀመሪያ ቀን የወቅቶች ፍርርቅን ቅድም ብለው እንደገለጹት የዘመን መለወጥን የማሳየቱን ያህል ቅዱስ ዮሐንስም ተብሎ ይጠራል። ምናልባት ለዚህም መጠሪያ መሰረቱ ምን እንደሆነ በአጭሩ ያስጨብጡንና ከበዓሉ ጋር የተያያዙ ጥቂት ጥያቄዎችን ላስከተለ መልካም እንግዲህ ሊቃውንቱ ዘመናትን ሲከፍሉ በተለያየ ስያሜ ሰጧቸው። በጠቅላላ በብሉይ ኪዳንም በጥንት ዘመን ዓመቱን የሚመግቡ ዓመቱን ለአራት ተካፍለው የሚመግቡ አራት መገብተ ዘመን ከዋክብት አሉ ብለዋል ብለዋል ሊቃውንቱ። እነዚህ አራት መገብተ ዘመን ከዋክብት አራቱን አንዱን ዓመት ሶስት መቶ ስልሳ አምስቱን ማለት ነው ዘጠና አንድ ቀን ዘጠና አንድ ቀን ተካፍለው ይመግቡ ነበር፣ ይመሩ ነበር። እነዛ ወደ ሐዲስ ኪዳን ሲመጣ በከዋክብቱ ቦታ አራቱን ወንጌላውያን አስገብተዋቸዋል ሊቃውንቱ ማቴዎስን፣ ማረቆስን፣ ሉቃስን፣ ዮሐንስ። ይህም ደግሞ ዘመኑ ተካፍሎ አንድ ሲቀር ማቴዎስ፣ ሁለት ሲቀር ማረቆስ፣ ሶስት ሲቀር ሉቃስ፣ አራት ሲቀር ወይም ደግሞ ሙሉ ክፍል ሲሆን ዮሐንስ እንዲባል በመወሰናቸው አንደኛው የዮሐንስ ወንጌላን ያመለክታል ብለ። በዋናነት ግን ሊቃውንቱ የፈለጉት ዮሐንስ መጥምቅ የዘካርያስና የኤልሳቤጥ ልጅ መናኙ ጻድቁ ክርስቶስን ለማጥመቅ ከክርስቶስ አስቀድሞ መንገዱን እንዲጠርግ የተፈቀደለት ትልቅ ሐዋርያ፣ ሰማዕት፣ ነቢይ፣ ካህን እንዲያውም አራት ማዕረግ ይሰጡታል ሊቃውንቱ። ካህን ነው፣ ነቢይ ነው፣ ሐዋርያ ነው፣ ሰማዕት ነው ይሉታል። እና ይሄ በሐዲስ ኪዳን እና በብሉይ ኪዳን በብሉይ ኪዳን መጠናቀቂያ፣ በሐዲስ ኪዳን መጀመሪያ ላይ የተገኘ ነው አባቶቻችን ይሄ ጭቃ የበዛበትን ዝናብ የሚበዛበትን ምግብ እንደ ልብ የማይገኝበትን ገበሬዎች ጣር ጋር የሚያበዙበትን መከራ የሚበዛበትን ወቅት በብሉይ ኪዳን በመምስ ወይም ደግሞ በዘመነ ብሉይ መከራ በበዛበት ወቅት በመንጸፈደን የወደቅንበትን በግራጋነት የተጠቀጠቅንበትን የመከራውን ዘመን ያመለክታል። በጋው ደግሞ አዲስ ፀሐይ፣ አዲስ ሰማይ፣ አዲስ አየር የሚታይበት ጭቃው የሚጸዳበት ምድሪቱ በውብ ምንጣፍ በአረንጓዴ ምንጣፍ ተጊጣ ተውባ የምታታይበት ጨረቃ ከዋክብት ከደመና ነጥተው ተክተው የሚታዩ በቅቶች ስለሆነ በጋውን በሐዲስ ኪዳን ክረምቱን በብሉይ ኪዳን መስለው በክረምቱና በበጋው መሸጋገሪያ መካከል ላይ ደግሞ ዮሐንስን አድርገውታል። ብሉይ ኪዳን አከተመ። ክረምቱ እንዳለፈው ብሉይ ኪዳን አለፈ፣ በጋው እንደመጣው ደግሞ ሐዲስ ኪዳን መጣ ብሎ ዮሐንስን በመካከል ላይ አድርገውታልና ዮሐንስ መጥምቅ ክብራትና ክብራን አድማጮች፣ የግማይ ሰዓቱ ዝግጅታችን ያብቃ እንጂ የአውደ ዓመት ልዩ ዝግጅታችን አላበቃም። ከምሽቱ ሶስት ሰዓት ላይ በአዲስ ዓመት ልዩ ዝግጅታችን እንመለሳለን። ከመጋቤ ሐዲስ እሸቱ አለማየሁ ጋር የጀመርነው ወግ ሙሉ ቆይቶ ይቀርባል። መልካም ምሽት፣ መልካም አዲስ ዓመት።